ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሳም አብደላ። በአይዋ ውስጥ በልፖልድ ኮሮና ቫይረስ ስብስብ ችግሮች የሞቱ ሰዎች ቁጥር ማክሰኞ አምስት ሺህ አራት መቶ ደርሰዋል። የአይዋ የህብረተሰብ ጤና መመሪያ ባለፈው ሀያ አራት ሰዓታት ውስጥ ሀያ ስድስት ተጨማሪ ሰዎች ጨምረዋል። በውድበሪ ኮኒ ውስጥ አንድ ተጨማሪ ሞትም አለ። እስቴቱ በውድበሪ ኮኒ ውስጥ ስድስት መቶ በላይ አዲስ ጉዳዮች ዘግበዋል። ገዢው ኪራንዶስ በአይዋ ውስጥ ያሉ ሁሉም ባንዲራዎች እስከ አርብ ድረስ ዝቅ ብለው እንደሚውለበለቡ አዘዋል። ይህ እርምጃ በአሜሪካ ውስጥ በኮሮና ቫይረስ የሞቱ አምስት መቶ ሺህ ሰዎች ለማክበር ፕሬዚዳንት ጆ ባይደን አዋጅ ሲያወጣ ትዕዛዝ የሚያጠቃል ይሆናል። ባንዲራዎቹ በክፍለ ግዛት ካፒታል ህንፃ እና በሁሉም የመንግስት ህንፃዎች በገቢው እና በመላ ግዛቱ ውስጥ በግማሽ የሚውለበለብ ይሆናል። ሌሎቹ ደግሞ ለተከበረ ተመሳሳይ ምልክት ሰንደቅ ዓላማ በግማሽ ላይ እንዲያወለቡ ያበረታታሉ በነብራስካ የአዲስ ጉዳዮች ቁጥር ወደ ታች መውረድ የቀጠለ ሲሆን ለወደቀበት ጊዜ አንስቶ በክልሉ ውስጥ በኮቪድ-19 ሆስፒታል የተኙ ሰዎች ቁጥር በዝቅተኛ ደረጃ ላይ ይገኛሉ። ነብራስካ ባለፈው ሳምንት አንድ ሺ ሰባ መቶ በላይ ለአዲስ ጉዳዮች የዘገበ ሲሆን ከሳምንት በፊት ከነበረ ሶስት ሺ ስድስት መቶ ስድስት ዝቅ ብሏል። በአገር አቀፍ ደረጃ በዳኮታ ካውንቲ ውስጥ እስከ ስልሳ ሰባት ጋር ስድስት መቶ ሰባ ሰዎች ሞት ደርሷል። የሱስሪ ከተማ ፖሊስ መመሪያ ከህዝብ በፊት የነበረው አመት ጋር ሲነጻጸር በ26 አጠቃላይ አመጽ ወንጀል መጨመሩን የሚያሳይ የመጀመሪያ ወንጀል አጓዥ መረጃ አወጣ። የንብረት ወንጀል በ15 ቀንሷል። የፖሊስ አዛዥ እንዳሉት የኮቪድ-19 ወረርሽኝ በአካባቢው የወንጀል ቁጥር ላይ ተጽዕኖዎች ሊያሳድር ቢችልም የኃይል ወንጀል ለምን እንደተነሳ ግን ዝርዝር መረጃ መስጠት አይችሉም። በሀያ ሀያ በከተማ ውስጥ በጣም ኃይለኛ በሆነው የወንጀል ድርጊቶች ውስጥ በጠመንጃ ተሰፋበተ ድድስት ጉዳዮች ወይም ግድያዎች እንደደረሰም ዘግበዋል። አመሰግናለሁ።